ጋቢና ቢኦኤ ጋቢና ቢኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዚር ነኝ። ጋቢና ቢኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አድራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ በዛሬው የጋቢና ጉዞ አስቀድመን ወደ ትምህርት ቤት እንሄዳለን። በአዲስ ዓመት የፆታ ልዩነትን ከቤታችን እናጥፋ፣ በአቅሜ የጠዋት ጸበል ወንዝ ወርደን እንደምንታጠበው አእምሯችንንም እንዲሁ እናጽዳ ብለው የተነሱ ወጣቶች ተማሪዎች የጋቢና እንግዳችን ይሆናሉ። ለፎን አመት የምንፈትሽበት እንጂ የምናጣራበት ነው። የተሰራፍ ነው ነገር ካለ አጥርተን የምናልፍበት ጊዜ ነው እና እኛ ባለፈ አመት በጣም ተወስተናል ብለን እናስባለን። እኛን ጨምሮ የቢጫው እንቅስቃሴ በተማሪዎችና በመምህራን የሚመራ ነው በአዲስ አበባ ዩኒቨርሲቲ። በሌላኛው ዘገባችን በሙያቸው የጎላ አስተዋጽኦ አበርክተዋል ያሏቸውን ኢትዮጵያውያን የሸለመውን የበጎ ሰው ሽልማት ይዘናል። ጋዜጠኛ ንጉሴ በቀጣዩ ደግሞ የኢትዮጵያውያንን ስደት የተመለከተ ጥናትና መጽሐፍ ያሳተመ ወጣት እንግዳችን ይሆናል። ብዙዎቹ ኢትዮጵያውያን ስደተኞች ደቡብ አፍሪካ ሲገቡ ባላቸው ስነ ልቦናና ባላቸው የስራ ቅልጥፍና ምክንያት አጭር ጊዜ ሰርተው የመለወጥ ነገር ያሳያሉ ያራሱ የጥቁር ደቡብ አፍሪካውያን የስራ ልግመኝነት ጋር ሲነጻጸር በመጤዎቹ ሶማሊያውያን፣ ኢትዮጵያውያን ላይ መቅናት ይጀምራል ማለት ነው። የዮርዳኖስ አልማዝ ሰይፉ የምጣኔ ሀብት፣ የሥነ ልቦናና የሳይንስ ባለሙያ ነው። ዛሬ በጋቢና ይሳፈራል። ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም የተካተቱ ነው። መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የዕድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲያ። የቴክኖሎጂን በተመለከተ የያዝነው ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከምዕራባውያን ሀገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ የጎበኙት የፈረንሳዊ የውጭ ጉዳይ ሚኒስትር ዣንቭስ ለዴሪየ አንዱ የሆኑት ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የፈረንሳዩ ባለስልጣን ካነጋገሯቸው መካከል አንዱ በምስራቃዊ ክፍል የነዳጅ አምራች አካባቢ ይዞታቸውን የሚያጠናክሩት የጦር አበጋዙ ካሊፋ ሀፍታር ሲሆኑ ሌላው ደግሞ ከሊቢያው የአንድነት መንግስት ጋር የሚሰሩት ፈይዝ አል ሲራጅ ናቸው። እነዚህ ሁለቱ ተቀናቃኝ ወገኖች ወደ አንድነት ለመምጣት በአሁኑ ወቅት ያልተረጋጋ የስልጣን ክፍፍል መኖሩን የአውሮፓ ዲፕሎማቶች አመልክተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማክሰኞ በተናገሩት ቃል ደቡብ ኮሪያና ጃፓን ከዩናይትድ ስቴትስ አፍ አሜሪካ ተጨማሪ ወታደራዊ የጦር ትጥቅ እንዲገዙ ፈቃድ የሚሰጡ መሆናቸውን አስታውቀዋል። ይህ የፕሬዚዳንቱ ውሳኔ ሰሜን ኮሪያ ባለፈው እሁድ ላካሄደችው ሃይድሮጂን ቦምብ ነው ተብሎ ለታመነ ፍንዳታ መልስ ተደርጎም ተወስዷል። ፕሬዚዳንት ትራምፕ በትዊተር መልእክታቸው ጃፓንና ደቡብ ኮሪያ እጅግ ዘመናዊ የሆነውን የጦር መሳሪያ ትጥቅ እንዲገዙ ፈቃድ ሰጥቻለውን ያሉት አንድ ኮሪያ ዲፕሎማት የተባበሩት መንግስታት ድርጅት ጄኔቫ ላይ ባስተናገደው ስብሰባ ሲናገሩ ፒዮንግ ያንግ ባለፈው እሁድ ስኬታማ የሆነ የሃይድሮጅን ቦምብ ሙከራ አካሂዳለች ብለዋል። ዲፕሎማቱ ሃንቲ ሶንግ ዩናይትድ ስቴትስ ኃላፊነት የጎደለውትን ትንኮሳዋን ከቀጠለች ደግሞ ተጨማሪ የታሸጉ ስጦታዎች ይላኩላታል ብለዋል። የዲፕሎማቱ ንግግር አገራቸው ያደረገችው የሃይድሮጅን ቦምብ ሙከራ ለማመልከት የተጠቀሙበት አባባል መሆኑን ተስተውሏል። ነውጠኛ እስላማዊ ቡድን ቦኮ ሀራም ካለፈው መያዝያ ወር ጀምሮ በናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ አራት መቶ ሲቪል ሰዎችን በአጥፍቶ ጠፊ ቡድኖች መግደላቸውን አምነስቲ ኢንተርናሽናል አስታወቀ። ይህ በዚህ ዓመት ብቻ የተካሄደ ጥቃት ሲሆን ባለፉት አምስት ወራት ከነበረው በእጥፍ እንደሚበልጥም ተነግሯል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። መስከረም ሊጠባ ጥቂት ቀናት ቀርተውታል። የአዲስ አበባ ዩኒቨርሲቲ ወጣት መምህራንና ተማሪዎችን በአባልነት ያቀፈው የቢጫዋ እንቅስቃሴ ደግሞ በጳጉሜ ቤታችንን እና ጽዳ ጓዳችንን እንፈትሽ እያሉ ነው። ጽዳቱ ደግሞ የአይምሮ ጓዳችን ይመለከታል። ጾተኝነትን እንፈትሸው ብለዋል። የማህበሩን መሪ መስራችና በዩኒቨርሲቲው የህግ መምህር የሆነችውን ህሊና ብርሃኑን ስለ ዘመቻው ጽዮን ግርማ አነጋግራታለች። የጳጉሜ ንቅናቄ ብለን አሁን የጠራ ነውን እንቅስቃሴያችንን ሙቭመንትና ሴታዊት በጋራ የሚያደርጉ ሲሆን ጳጉሜ ያው መስከረም መንደርደሪያ ወር ነውና። ከመግባታችን በፊት ብዙ ጊዜ እያሳለፍነውን ነገር ያለፈውን ዓመት እንፈትሽበት እንጂ የምናጠራበት ነው። የተሳፍነው ነገር ካለ አይ ቲንክ ካልቸራል የሚልደስ አጥርተን የምናልፍበት ጊዜ ነው እና እኛ ባለፈ አመት በጣም ሳስተናል ብለን እናስባለን። እኛን ጨምሮ አብዛኞቻችን በማህበረሰቡ ደረጃ በተለይ ፆታዊ ኩነት ላይ ያለው አመለካከት ልክ ነው ብለን አናስብም። የተዛባ ነበረ ለምብደም ሴቶችን የሚጨቁን ንበር ብለን ስለምናስብ እሱን ለማጽባት ያህል ስለሱን ለመወያየት ነው። ከአስተማሪነት መነሻ ሳይሆን ከመወያየት፣ ያለፈው አመት እንደዚህ ጥሩ አልነበረም። ስቲ ምን ለማለት ነው? ማለት ከዛ በፊት የነበሩት አመታት ጥሩ ናቸው ማለት ነው ወይስ ያለፈው አመት በተለየ በሴቶች ላይ የተከሰተ አመት ነበር ለማለት ነው? የተለየ የሚለውን ለመደገፍ መረጃ የለኝም አሁን ነገር ግን እንደ ማህበረሰብም ከዚህ በፊት ይዘን የሚመጣ ነው ነው ይሄኛውን አመት ልዩ የሚያደርገው ነገር ሆኖ ሳለ ሳይሆን፣ ከድሮም ጀምሮ ይዘን የመጣ ነው። በልምድም ያው የመጀመሪያ ቋንቋችን ብዙ ጊዜ ብ የመጀመሪያ ቋንቋችን ፓትሪያርኪ ነው ማለትም የአባታዊነት ስርዓት ውስጣችን ያለው፣ በቋንቋ ደረጃ እሱን ነው የምንገልጸው። ስንናገርም ሳናስበው ከቋንቋ ከትናንሽ መገለጫዎች ጀምሮ እኛ የምንሰራውንም ወንዳታ ነው የምንባለው እና ከሱ ጀምሮ ብዙ አስተሳሰቦቻችን የሴትን ቦታ በደንብ ለይተው የሚያውቁ አይደለም። የሚያንቋሽሹም ናቸው ዝቅ የሚያደረጉ ናቸው። እና ያ ድሮም የነበረ ነው አሁንም ደግሞ በርትቶ እየቀጠለ ያለ ነው እና ምናልባት እሱን ነገር ማስተካከል ይገባናል። ዘለኛ ስለምናስብ እንዴት እናስተካክለው፣ መጀመሪያ ማወቃችን፣ መገንዘባችን፣ እንዳጠፋን ማወቃችን መነሻ ነው ብለን አስብን። ይሄው በጳጉሜ ንቅናቄ እሱን አድሬስ እያደረገን እንገኛለን። በዚህ በቢጫዋ እንቅስቃሴም ያላችሁ መምህራንም ተማሪዎችም በዩኒቨርሲቲ አካባቢ ያላችሁ ናችሁ፣ ለትምህርትም የቀረባችሁ ለነገሮችም የተሻለ እይታ ያላችሁ ሴቶች ናችሁ። እናንተ አካባቢ ይሄ ነገር ምን ያህል ነው? ምን ያህል አሳሳቢ ነው? በትምህርት ቤቶችና እናንተ ባላችሁበት አካባቢ ነው ወይስ አጠቃላይ ማህበረሰቡ ውስጥ ያሉትን ሴቶች ማለታችሁ ነው? በትምህርት ቤት ጨምሮ በአጠቃላይ ማህበረሰቡ ነው። ሁላችንም፣ እንደነገርኩሽ እኛ የተማረ ያልተማረ የሚባል ነገር የለውም ጾታ ላይ ሲመጣ ሁላችንም አብዛኞቻችን በደንብ እንደውም ለፍሬ ልናገር አብዛኛው ሰው ኢትዮጵያ ውስጥ ያለ አብዛኛው ሰው ከጥቂት ባህሎች በቀር ሴትን የመጨቆን ቴንደንሲ ያለው በቃላትም በንግግርም ወደ ታች የሚያሳንስ ነው እና ይሄ ደግሞ እኛንም ሌሎችን የሚለይ አይደለም። አንድ የሚያደርገን ነው። እንዲያውም አንዳንድ ምን ይባላል ትምህርት ቤት አካባቢ ያሉ ሰዎች እንደው የተማሩ የሚሆን ትምህርት ቅብም የምንበላቸው ለመለወጥ ይቸግራሉ። ለመነጋገርም በጣም ነው የሚቸግሩት። ሌላው እንዲያውም ሳይቀር አይቀርም እና ሁሉንም ለማድረስ ነው ያው ማህበረሰብ ገጽ ለገጽ ላይ አደረግነው። ለዛ ነው የማህበረሰብ ሚዲያ ከትምህርት ቤት ውጭ ከአዲስ ዩኒቨርሲቲ ውጭ ወይም ከተለያዩ ዩኒቨርሲቲዎች ውጭ ሁሉንም ሰው ስራ ላይ ያለ ትምህርት ላይ ያለ ትምህርት ላይ የሚል ማንኛውንም ሰው ስለሚያደርስ ስለሚነካም መሳተፍን ክፍት ስለሚያደርገው ለዛ ነው ዛሬ እንድናረግ የሆነው ማህበራዊ ሚዲያ ላይ እንግዲህ ተወያዩ ብላችሁ አውጥታችኋል። ከዛ ባለፈ ከማህበራዊ ሚዲያ ባለፈ የምትሰሩት ስራ አለ ወይ? በምንስ ነው መለወጥ ያሰባችሁት? እንደዚህ በአጭር ጊዜ ይሄን ነገር እንለውጣለን ብላችሁ ታስባላችሁ? አሁን ከምናደርገው ንቅናቄ ውጭ፣ ያው ማህበረሰብ ሚዲያ ላይ ካለው ውጭ ፓናል ዲስከሽኖች ይኖሩናል። ይሄ ካለቀ በኋላ አምስቱ ቀን ካለቀ በኋላ የጳጉሜ ንቅናቄ ልናደርግ አሰብነው። ከጳጉሜ አንድ እስከ አምስት ነው አምስቱ ቀናት ልክ እንደ ፍላግሺፕ ፕሮግራማችን ሆኑ ከዚህም በኋላ በየአመቱ የሚቀጥል ኢትዮጵያዊነትን ያው በእኛ ኮንቴክስት የያዘ እኛን የሚመለከት ፌሶፍ አክቲቪዝም የሚባል አለ። አስራ ስድስት ቀን ንቅናቄ የሚባል በአለም አቀፍ ደረጃ ይሄ፣ ግን እኛ ስለ እኛ ስለ ራሳችን ያለንን ነገር እንድንፈትሽ የሚያደርገን በየአመቱ የሚሆን ፕሮግራም ነው የሚሆነው። የማህበረሰብ ሚዲያ መነሻችን ነው እንጂ እንደተናገርኩት ፓናል ዲስከሽን አለ። ከዚህም በኋላ የፎቶ ኤግዚቢሽን የሚኖረናል። በቀጣይነት ብዙ ነገር እንሰራለን። እኛ ይሄ ሙሉ ሰዓት የምንሰራው ነገር ነው፣ በየጊዜው የምንሰራው ነው። ግን ሰዎችንም ለማስታወስ እንዴት ነው ሳናውቀው ነው ወይ ሳውቀው ነው ነው የሚለውንም ለመጠየቅ ለመፈተሽ ነው። አምስቱ ቀን ያደርግ ነው እንጂ በአምስቱ ቀን የሚያልቅ የሚዘጋም አይደለም። ግን ምናልባት በአምስተኛው ቀን መጨረሻ ላይ እንድናስብ ነው እኛ ሰዎች ቃል እንዲገቡ ይህንን እናርማለን፣ ይህን እናስተካክላለን። ከቃላት ጀምሮ እኛ በየቀኑ ያሰብ ነው። ለምሳሌ ቋንቋ ላይ የሴት ልጅ ይባላል በተለምዶ የሴት ልጅ የሚለውን ፈተን ስናብራረው እኛ ጠንካራ ስለስራት ተይዞ ያደገች ወይም ያደገ ልጅ የሚለውን ወንዳታ የሚለውን ሴት አታ ወደሚለው ቀይረ ነው። እንደዚህ ቋንቋዎችን መስተካከል ያለንብንም ነገር ተስተካክለው እንዲቀጥሉ የኛ ፍላጎት መነሳ ነው እንጂ መጨረሻ አይደለም። ቋንቋው ነው መታረም አለበት ብላችሁ ያሰባችሁት ወይስ ድርጊቱ በራሱ መታረም አለበት ብላችሁ ነው ያሰባችሁት? ፆተኝነት የአመቱ የዚህ አመት እቅዳችሁ ምድ ፆተኝነትንና የፆታዊ ጥቃትን ፆተኝነት ብዙ መገለጫዎች አሉት። ሴክሲዝም የምንለው ሴክሲስ የሆነ ወይም ማለት ነው። ብዙ አይነት መገለጫዎች አሉት ከቋንቋ ጀምሮ እስከ መጨረሻም እስከ ድርጊት እንሄዳለን እና ድርጊቱ መጨረሻ ነው እንጂ መነሻ አይደለም። መነሻው ብዙ ነገር ነው። ብዙ ነገር ሲንቋሽ የኖረ በብዙ ነገር እኩልነቱ ሳይጠበቅ የቆየ እንዲያውም ሴቶች ምን ይባላሉ? በላርጀስ ማኖሪቲ ነው የሚባሉት እና ብዙ የሆነ ግን ትክክለኛውን ቦታ ያላገኝ የሆነውን ሕብረተሰብ አንድ ላይ ምንድን ነው መገለጫዎቹ ከምን ይጀምራል የሚለውን አይተን መጨረሻ ላይ ጀንደር ቤስ ቫይለንስ የምንለው ወይም ፆታዊ የሆነን ጥቃት እንዴት መከላከል እንችላለን። እንዴት ማድረስ የምናደረገውን ሰው ሁሉ ይሁን ነገር ሲሆን የሆነ አንድ ጥቃት ሲሰማ ወደኛ ነው የሚመጣው። እና እንደዚህ ሰምተናል ይናይ ታንሶ አሉ ይሆናል እኛ መነሻው እሱ ነው ብለን አናስብም። መነሻው የተለያየ ቦታ ነው ያለውና የተለያየ ቦታ በምንሰራበት ቦታ የሚያጋጥሚች በምንማርበት እንደ ማህበረሰብም እንደ ሴትም ሴትም የምናደርግበት መንገድ ነው። እንደ በዚህ አመት በጳጉሜ ቀስቀሳችን መታረም አለባቸው፣ ማህበረሰቡ ሊያርማቸው ይገባል ያላችኋቸውን ነጥቦች እስኪ የተወሰኑትን ጥቀሽልኝ። አምስት ነገሮች አስበን ነበር፣ ዋና ዋና ብለን አንደኛው፣ ያው ቋንቋና እጾተኝነት መገለጫው ነው። ሁለተኛ ደግሞ ሴቶች፣ ወንዶች ብለን ለያይተን የምናስቀምጠው የስራ ሩልን ነው እና ይሄ ሴቶች ነው ሴትማ፣ እንደዚህ ነው ወንድማ፣ እንደዚህ የምንለው ነው። ሌላኛው መገለጫ ብለን ያሰብነው ቀን ከቀን ከሚያጋጥሙን ነገሮች፣ ለምሳሌ ሪፕሮዳክቲቭ ራይትስ ጋር ከተኛ መብት ብለን የምናስባቸው ነገሮች እንዴት ነው ማህበረሰብ ውስጥ ሰው የሚወያየው የሚለውንም አንደኛ ያሰብነው ነው። ከዛ በመቀጠል ደግሞ ቫይለንስ አገነስት ውመን ወይም ሴቶችን ታርጌት የሚያደርገውን ጥቃት ምን ምን መልኮች አሉት? ከኢኮኖሚ ጀምሮ ከቤት ውስጥ ጀምሮ ያለው ከውጭ ድረስ በገንዘብም ሊሆን ይችላል ያለው ጭቆና፣ ከዛም ውጭ ያሉትን ጭቆናዎች በሙሉ አንድ ላይ ለመንካትና ለመወያየት ነው ያሰብነው። የህይወት መድረክ ነው እና ክፍት ነው የሚሆነው። ሁሉም ሰው ይደርሳል ብሎ ያሰበውን በየቦታው አይቶ ሊያልፈው የማይፈልገውን ነገር በሙሉ ያነሳል። ሀሽታጎች አስቀምጠናል። ሰውን ኮኔክት የሚያደረግ አንድ ላይ የሚያያይዘ ነጥቦቻችንን፣ እሱን በመጠቀም ማንኛውም ሰው የተሰማውን ፖይንት ማንሳት ይችላል። ስለዚህ ቋንቋው ይነካል፣ ድርጊቱ ይነካል። ድርጊቱማ ያው መጨረሻው ነው። አብዛኛው ሰው የሚደነግጠው ድርጊቱ ላይ ነው። እኔ እኔ እና ጓደኞች የምንደነግጠው ግን ድርጊቱ ላይ አይደለም፣ መነሻው ላይ ነው። ህሊና በጣም አመሰግናለሁ። እንግዲህ መልካም ጊዜ እንመኛለን። እሺ፣ እሺ፣ አመሰግናለሁ። இத்துடன் ሰዎች ከፍቶናል፣ ተነስተናል፣ ዛሬ ኮርተናል፣ ፍቅር ጥበብ ተስፋን ይዘናል። ተደፍረናል፣ ድሮ ተንቀናል፣ ባሳልፍ ነው ሰዎች ከፍቶናል፣ ተነስተናል፣ ዛሬ ኮርተናል፣ ፍቅር ጥበብ ተስፋን ይዘናል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በሙያቸው የጎላ አስተዋጽኦ አበርክተዋል ያላቸውን ኢትዮጵያውያን የሸለመው የበጎ ሰው ሽልማት በሳምንቱ መጨረሻ ተካሂዷል። እስክንድር ፍሬው በስፍራው ተገኝቶ ነበር። በተቋቋመ በአጭር ጊዜ ውስጥ እውቅናና ተቀባይነትን ያገኘው የበጎ ሰው ሽልማት ዘንድሮ እቅዱን በማሳካት በየዘርፉ ጀግና ያላቸውን ሸልሟል፣ እውቅና የመስጠት ስነ ሥርዓቱን አካሂዷል። ለኢትዮጵያ በጎ ያደረጉ የውጭ ሀገር ዜጎች በሚለው ዘርፍ ያሸነፉት አውስትራሊያዊቷ የፊስቱላ ሆስፒታል መስራች ዶክተር ካትሪን ሐምሊን ናቸው። ኢትዮጵያን አገራቸው፣ ዜጎቿን ወገናቸው አድርገው ለረጅም ዓመታት በአዲስ አበባ የኖሩት ከ45000 በላይ ኢትዮጵያውያን ሴቶችም እንዲረዱ ያደረጉት ዶክተር ካትሪን በኢንተርኮንቲኔንታል ሆቴል ከተሰባሰበው ታዳሚ የጠበቃቸው ጭብጨባና አድናቆት ከፍተኛ ነበር። E በልዩ ልዩ ዘርፎች ያሸነፉ ሌሎች አስር ሰዎችም እንደዚሁ እውቅና ተሰጥቷቸዋል። በ15 ቋንቋዎች የተካሄደው የመሠረተ ትምህርት እንዲሳካ ያደረጉትን ጨምሮ በልዩ ልዩ የመማር ማስተማር ሂደቶች አስተዋጽኦ ማድረጋቸው የተገለጸው ማሞ ከበደ ሸንቁጥ በመምህርነት ዘርፍ ተሸልመዋል። በማህበራዊ ጥናት ዘርፍ ታዋቂው የአዲስ አበባ ዩኒቨርሲቲ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ፣ በሳይንስ ዘርፍ ደግሞ ሲቪል መሐንዲሱ ኤሚሬተስ ፕሮፌሰር ንጉሴ ተበጀ የዘንድሮ ተሸላሚዎችን ተቀላቅለዋል። በአዲስ አበባ ዩኒቨርሲቲ ሲሲ በተባባሪ ፕሮፌሰርነት ያገለገሉት አንጋፋውና ሁለገቡ የጥበብ ሰው ተስፋዬ ገሰሰ በዘርፉ አሸናፊ ሆነዋል። በአድማጮች ዘንድ ከፍተኛ ተቀባይነት በነበረው የእሁድ ጠዋት የሬዲዮ ፕሮግራም ከ1973 እስከ 1977 ያደረገውን ከፍተኛ አስተዋጽኦ ጀምሮ ለግማሽ ምዕት ዓመት በጋዜጠኝነትና በሥነ ጽሑፍ ተወዳጅ ሥራዎችን ያበረከተው ንጉሴ አክሊሉ የጋዜጠኝነቱን ዘርፍ አሸንፏል። ጋዜጠኛ ንጉሴ ንጉሴ ከ1996 ዓ ም ጀምሮ በዚሁ በአሜሪካ ድምፅ ሬዲዮ በተባባሪ አዘጋጅነት እየሰራ እንደሚገኝም በሥነ ሥርዓቱ ላይ ተገልጿል። ከአገር አልፎ በዓለም ተወዳጅ ስም ያተረፉት የአፍሪካ ስፖርት ተመልካች በፍቅር የሚያነሳቸው ሞሮኮ ስታዲየም የሰየመችላቸው የኢትዮጵያ የስፖርት አባት ይድነቃቸው ተሰማ የዓመቱ ልዩ ተሸላሚ ሆነው ተመርጠዋል። በሌሎች ዘርፎችም እንደዚሁ ከቀረቡት እጩዎች መካከል አሸናፊ ለሆኑት እውቅና ተሰጥቷል። በታዋቂው ጸሐፊ ዲያቆን ዳንኤል ክብረት አስተባባሪነትና በሌሎችም በጎ ፈቃደኞች ተነሳሽነት ከጥቂት ዓመታት በፊት የተጀመረው ሽልማት እነሆ ዘንድሮም ቀጥሏል። የተለያዩ ተሞክሮዎችን ለሚጠቅሱ አንዳንድ ወገኖች ይህ በራሱ ትልቅ ስኬት ነው። አስቸጋሪ ፈተናዎችን ተቋቁሞ እያለፈ ያለ ዲያቆን ዳንኤል ክብረት ይህንኑ ያብራራል። አንዱ ደጋፊዎች በኋላ ነው ሰዎች እየገባቸው መደገፍ የጀመሩት እንጂ እንዲህ አይነት ዝግጅቶችን የሚደግፉ ሰዎች ማግኘት በጣም ከባድ ሁለተኛ የእኛ ሀገር የመዋቅራዊ አሰራር በጣም እንዲ ያሉ ነገሮች በጣም ፈታኝ ነው። ሶስተኛ ራሱ ባህሉ አንዳንዴ የማክበር ባህል ስለሌለን። የሚከብሩ ሰዎች ትንሽ አርቲስት ወይም ስፖርተኛ ካልሆነ በስተቀር ሌሎችን ለማግኘት ራሱ አትችልም ሰውም አያውቃቸውም ሚዲያውም እነሱ ላይ ስለሚያተኩር እነዚህ አሁን ሳይንቲስቶቹ ሌሎችን ከየት ታገኛቸዋል ታሪካቸውን ራሱ እንኳ ጉግል አድርገህ እንኳን የማታገኘው ነው ከራሳቸው ከሰዎቹ ሰዎቹ ደግሞ ሲሰሩ ነው የኖሩት እንጂ ታሪክ እንኳን አያስቀምጡም እና ያ ደግሞ ሌላው ፈታኝ እነዚህ ናቸው ትልቆቹ ፈታኞቻችን የወጡ የገቡ ዘርፎች አሉ ይመስለኛል እስቲ አስታውሰኝ ባለፈው አመት እነዚህ እነዚህ ነበሩ ዘንድሮ እነዚህን አስወጣ እነዚህን አስገባ ከነበረው ስፖርት ነው ዘንድሮ የሌለው ለኢትዮጵያ በጎ የሰሩ የውጭ አገር ዜጎች የሚል ተካተዋል ምክንያቱም ከኢትዮጵያውያን በላይ አንዳንድ ጊዜ ለኢትዮጵያ የሰሩ ብዙ የውጭ ሀገር ዜጎች አሉ እና እነሱ ተካተዋል ሌላው እንዳለ ነው ዘንድሮ ስንት ደረሰ ማለት ነው ዘርፉ ለምሳሌ ከረጅም አመታት በፊት ብዙ አመት የሰሩ ሰውና በቅርብ የተቀላቀሉ ሲቀሉ በአንድ ዘርፍ ውስጥ አብረው ጮኖ ይቀርባሉ ለማለት ፈልጌ ነው። ለእኛ ትልቁ ነገር ከዚህ በፊት እንደነገርኩ አስተዋጽኦ ነው። ነገር አንድ ሰው አምስት ዓመት ሊሰራ ይችላል። ያመጣው አስተዋጽኦ ግን አምስት ዓመት ከሰራው ሰው ሊበለጥ ይችላል። ከዚህ በፊትም አይተናቸው በጣም አንጋፋ ሰዎች ወጣት በሆኑ ተበልጠው አይተናቸው። ለምን አስተዋጽኦው ነው። አንዳንድ እዚህ እኮ አጋጣሚ ፈጥሮልህ አንድ ቦታ ላይ ረጅም ዓመት ልትቆይ ትችላለህ። በመንግስት ኃላፊነት እኮ ሰላሳ ዓመት ልትቆይ ትችላለህ። ያ ማለት አንጋፋ ነህ ማለት አይደለም። ምናልባትም በሶስት ዓመት ውስጥ ትልቅ ለውጥ ያመጡ ሰዎች ግን ልታገኝ ትችላለህ። ውልና ማስረጃን ኢትዮጵያ ውስጥ የቀየረው ሰውዬ እኮ በተወሰነ አመቱ ሶስት አራት ወር ይፈጅ የነበረው መስሪያ ቤት ነው በሰላሳ ደቂቃ እንዲሆን ያደረገው የሱ በአንድ አመት የሰራው ስራ እኮ ሰላሳ አመት ድርጅቱን ከመራው ሰው የበለጠ ነው። አሁን ሁለቱን የምታወዳድረው በአስተዋጽኦቸው ነው በተሰጠው እድል ነው እንጂ በኖሩበት ዘመን አይደለም። የኖሩበት ዘመን ለሰው ስራው መግለጫ አይደለም። ባለፉት ሁለት ሽልማት ወቅቶች ያነሳሁትን ጥያቄ ላንሳ ለመጨረሻ ጊዜ የመጨረሻ ጥያቄ ላድርገው ማለት ነው ተቋማዊ ቅርጽ እንዲይዝ ጥረት እያደረገ ነው ምን ላይ ትገኛላችሁ? የአገሪቱ ህግ እንዲህ አይነት ነገሮችን ለማስተናገድ ያለው በር በጣም ጠባብ፣ በጣም ጠባብ። እንደውም እኛ ወደ ህጉንም እዮ መወትወት ጀምረናል። እነዚህን ቅርጽ የሚያካትት ነገር መኖር አለበት ወደሚለው ነሄድ ነው እንጂ ሊያካትት የሚችል የለም። በጣም ለማመሰግነው፣ ዲያቆን ዳንኤል ክብረት እንኳን ደስ አለ ለተሸላሚዎቹ በጋቢና ቪኦኤ በፕሮግራማችን ስም እንኳን ደስ አላችሁ እንላለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ነው የምናልፈው። ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም እየተካተቱ ነው። በዚህ ሳምንት በበርሊን በመካሄድ ላይ ያለው የኤሌክትሮኒክስ መገልገያ ቁሳቁሶች ትርኢት የጎደለውን አስቤዛ አሟሉ እያለ አፍ አውጥቶ የሚናገር ማቀዝቀዣን ጨምሮ የትላልቅ ህንፃዎችን መስኮቶች የሚያጸዱ ሮቦቶች ለእይታ ቀርበዋል። የቪኦኤው ግሬግ ፑቲክ ያጠናከረውን ሄኖክሰን ማስኬር ያቀርበዋል። አስቤዛ አለቀ ብለው ከሰው ጋር የሚነታረኩ ሰዎችን አሁን ከማቀዝቀዣው ጋር ማገናኘት ብቻ ነው አስቡት። በአማርኛ እባክዎን፣ እርሶ ሰውዬ አይነዝንዙኝ፣ ወተቱ አልቋል። የበቀደም ለታው ታናሽ ስጋም ሲገቡ ሲወጡ ሲጎምዱለት ሲያሻምዱት ይኸው የቀረው አኞ ስጋ ብቻ ነው ሲል አስቡት። እንግዲህ በሌላው ዓለም ግን ሰዎች አስቤዛቸውን ገበያ ወይም ሱቅ ገብተው መግዛት አይጠበቅባቸውም። ማቀዝቀዣው በራሱ ከቤቱ ባለቤቶች የድረገጽ ሱቅ ቅርጫት ጋር የተያዘ ስለሆነ ወተቱን በቅርጫቱ ውስጥ ያስቀምጠዋል። ባለቤቶቹ ከስራ ወደ ቤት ሲመለሱ ታዲያ በቅርጫቱ ያለውን ተመልክተው ያዙታል፣ ይገዙታል፣ ቤታቸው ድረስ ከተፍ ይላል ማለት ነው። ይሄ ብቻ አይደለም። ቤት ውስጥ ስማቸውን አንጠራም፣ ባለቤቶች ብለን የሚያንኮራፉ ሰዎች ካሉ መረበሻ አያስፈልግም። ከፍና ዝቅ እንዲል የተሠራው ትራስ ኩርፊያ ሲሰማ አስተካክሎ በመኝታ ቤቱ ሰላም ያሰፍናል። ውበታችሁ ለሚያሳስባችሁ ደግሞ እንደ እኔ በመልካችሁ ተስፋ ያልቆረጣችሁን ማለቴ ነው። በስልክ ላይ የሚጫን የመስታወት አፕ አለ። መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የዕድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲ ያዛል። ይህን ቴክኖሎጂ ነው ታዲያ የቁሶች ድረገጽ በአጭሩ አይኦቲ የሚሉት። ኒኮል ስካት ሞባይል ጊግስ ከሚባል ድርጅት ነው የመጣችው። IoT finds its feet, it's going to go into a lot of different niche applications. አዲሱ የቁስ ቴክኖሎጂ አይኦቲ ገና በሁለት እግሩ ለመቆም እየተውተረተረ የሚገኝ ዘርፍ ነው። ወደፊት መራመድ ሲጀምር ግን ነገሮችን ሁሉ ዛሬ ከምናውቃቸው የመቀየር አቅም አለው። ማቀዝቀዣዎችን፣ የጥርስ ብሩሾችን የመሳሰሉትን ሁሉ አገልግሎታቸውን ይቀይራል። ስለዚህ ቴክኖሎጂው ለሚመስጣቸውም ሆነ ስንፍና ላለባቸው ሰዎች ሁሉን ነገር ቀለል ያደርግላቸዋል። የመረጃ ቴክኖሎጂው ምርምር ተቋም ጋርትነር እንደሚለው ከሆነ ከድረ ገጽ ጋር የተገናኙ የቤት ውስጥና የግለሰብ መገልገያ ቁሳቁሶች ቁጥር 8.4 ቢሊዮን ደርሷል። አንድሩ ሆይል ከሲኔት ቴክኖሎጂ ድረገጽ የመጣ ነው። ሰዎች ሁሉን ነገር ከድረገጽ ጋር ለማገናኘት እየጣሩ ነው አንዳንዶች ይጠቅመናል በሚል ሌሎች ደግሞ በቃ ከዓለም ጋር መገናኘት ደስ ስለሚላቸው እናም ያደርጉታል አላዲን ፊልምን ካያችሁ ከኩራዟ የሚወጣው ጂኒ አላዲንን እንዳገለገለው የግለሰብ ፍላጎቶችን የሚያገለግሉ ባለሟሎች አጋዥ ረዳቶችንም ቴክኖሎጂ እየፈጠረ ነው ልክ እንደ አማዞን አሌክሳ አሌክሳ ተብላ ስትታዘዝ ሙዚቃ ከማጫወት አንስቶ መብራት ማጥፋት፣ ዕቃ መግዛት፣ ሁሉን የሚሰሩ ቴክኖሎጂዎች ተስፋፍተዋል። አሌክሳ ሩቅ አይደለችም፣ በእኔም ቤት ትገኛለች። የስንፍና ይሁን ቴክኖሎጂ መውደድ በእኔና በእናንተ መሀል ይቅር። ሻራ ቲፕኪን ከሲኔት ቴክኖሎጂ ድረገጽ ናት። ሸማቹ ይህን አገልግሎት እፈልጋለሁ ብሎ ሳይጠይቅ ምን ሊፈልግ ይችላል ብሎ ማሰብና ከዚያ ቴክኖሎጂው መፍጠርና ከዕለት ተዕለት መገልገያ ቁሳቁሶች ጋር ማዋደድን ይጠይቃል ስራው። ጥቂት ነብይነት፣ ጥቂት እድል፣ በሰፊው ግን አርቆ ማሰብና መትጋትን ይጠይቃል ስራው። ችግሩ ግን አስቀድሜ የነገርኳችሁ የአማዞን ኩባንያዋ አሌክሳ የጉግል ተቀናቃኝ አላት፣ ኦኬ ጉግል ይባላል። ሸማቾችና የገበያ ጥናት ባለሙያዎችን እያሳሰበ የሚገኘው ይላል፣ የሲኔት ቴክኖሎጂ ድረገጹ አንድሩ ሆይል። የተለያዩ ኩባንያዎች የተለያዩ ቁሳቁሶችን ገበያ ላይ ሲያውሉ፣ ለምሳሌ የአማዞን ዕቃ ከጉግል ጋር እንዴት አብሮ ይሠራል የሚለውን እየጠየቁ ነው። ሌላኛው አሳሳቢ ጉዳይ ደግሞ ገንዘባችንንና ሚስጥራዊ መረጃዎቻችንን በድረ ገጽ ማስቀመጥ ምን ያህል አስተማማኝ ነው የሚለው ነው። የአንድሮይድ ቴክኖሎጂ ባለሙያው ኒያፍ ጎንዳይ ሁሉም መረጃ በአስተማማኝ መልኩ ተቀምጧል፣ ማን ያውቃል? እስካሁን በሰፊው ጥቅም ላይ ውሎ እነኚህ ምሳሌዎች አሉ ብሎ ለመናገር ግን አይቻልም። ባለሙያዎቹ እንደሚመክሩት እነዚህን አዳዲስ ቴክኖሎጂ እንደዚሁም ቁሶችን መጠቀምና በአገልግሎቱ መደሰት መርካት እንዳለ ሆኖ የግለሰብ ሚስጥርና ገንዘባችሁን ግን ልክ እንደ ኪስ ቦርሳችሁ ጠብቁ ይላሉ በመጨረሻው ዘገባ ወደ ጎረቤት ኬንያ ይሆናል የምናመራው በዛች ሀገር በድጋሜ እንዲካሄድ ለጥቅምት ሰባት ቀጠሮ የተያዘበትን የፕሬዝዳንታዊ ምርጫ ተቃዋሚው ራይላ ኦዲንጋ ውድቅ አድርገውታል ኦዲንጋ የምርጫ ባለስልጣናት ላይ ምርመራ ሳይደረግና ና አንዳንዶቹ ከኃላፊነታቸው ሳይነሱ እንዴት አዲስ ምርጫ ይካሄዳል? ብለዋል ዘጋቢያችን ገልሞ ዳዊት ከናይሮቢ ተከታዩን ይዟል። የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዚዳንታዊ ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዚዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል። had sent a message to us, informing us that they wanted to have consultation with us and Jubilee, so that we could agree on not only the date of elections and how the elections are going to be conducted. That did not happen. Instead, Mr. Matiangi announced that they were recommending that. The election will be held by 17th of October because of the 30 uh, exams of schools. So it is jubilee is therefore decided on the date, not the election commission. ትላንት ምሽት የኬንያ ሀገር አስተዳደር ሚኒስትር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሰረት ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽሟል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር ስድስት ሲሆኑ ከስድስቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ ሁለት ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቢ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ሕጋዊ እርምጃ ይውሰድበት ሲሉ ተናግረው ነበረ። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትላንት በኬንያ የ ምርጫ ቦርድ የተወሰነውን የምርጫ ቀነ ገደብ እንደሚቀበሉ ዛሬ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ አው በፌስቡክ አትቪያ ማሐሪክ ላይ በትዊተርም እንደዚሁ አትቪያ ማሐሪክ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሄኖክ ሰማግ ዘርነን ዝግጅታችንም በቴክኒክ ያቀነባበረው ፋሲል ገበየሁ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።